ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮችን እናነሳሳለን የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቅ አገልግሎቷ ብዙሀን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል። የሆነ ወቅት አለ በሕይወትሽ፣ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬ ምሱን ነገ ምሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አይምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ተዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የሕይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለሁ። ከአራት አመት በላይ ይሆነኛል። አሁን እንደጀምር አነሳሳይ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለው። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅዝ ቪዲዮች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ ያንን እያደረኩ ቆየው እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል ምንም፣ እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ፣ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰውም ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ይችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ይሆን ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ቢሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ፣ ማወራበት፣ ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር በዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። የትኛውም ሶሻል ሚዲያ ላይ ፖስት በማድረገው ላይ ኮሜንት ሳረ ኮሜንት አነባለሁ እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ፣ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ እመልስላቸዋለሁ ማለት ነው ያ ለብዙሃኑ መጠየቅ ሰርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ላላዩት ላልሰሙ ስላልሰሙ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለው። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከበር ለማድረግ እሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በዝቷል ወይ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንመጣ ምን የሚሆን ቋንቋችን ምን የሚሆን መነሻችን በአብዛኛው የምናሳያቸው ጠባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል። ግን እኛ ጋር ብቻ አደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው እኔ ራሴ ካየሁት ማለት ነው። እኔም ቪዲዮዎች ፖስት ሳድርግ ትችቶችም ዘለፋዎችም ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ። እንዳልኩ ኮሜንቶች ስለማንም ያጋጥሙኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰላል፣ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው ውስጡ በራሱ ራሱ ጋር የሆነው ችግር ስላለ ነው። ያ ሰው ሌላን ሰው ለመሳደብ ወይም ሌላን ሰው ለመዝለፍ የሚሚት እና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ እፈልጋለሁ ወይም ጠይቃቸዋለሁ። እራሳቸውን ቆም ብለው ለምንድን ነው እንግዲህ ያደረግኩት ምንድን ነው እኔ ጋር የጎደለው ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ እራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች፣ እንደዛ የሚያደርጉ ሰዎችን ስናይ ሲሳደቡ፣ መልስን መሳደብ፣ ሲዘልፉ፣ መልስን መዝለፍ አይደለም። መልሱ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ውስጥ ለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው፣ እና በዛ ሚኒት በተቻለ አቅም በፍቅር እንመልስላቸው። ለነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም እስ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት፣ ግን ያን ያወቀላቸው ሰው የለም። እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም። ያልተፈለጉ ልምዶችን ለመተው የሚረዳ ነጥብ ምንድን ነው? ለሰው መናገር ፈቃደኛ ሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጻፍ ወይም ደግሞ ለምታምኑት ለሚቀርባችሁና፣ የት እየደረስክ ነው አደረግከው ወይ ብሎ ለሚናገራችሁ ሰው መናገር ነው። በስድስተኛነት ያ ተጠያቂነቱን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ? ሶሻል ሚዲያ ላይ ኩብ ሁሉ ለጥፌ ያ ሰው ምን ይለኛል ብለን እናረገዋለን። ሚሪያም መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍይበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችላለሽ? እሺ። በስመ አብ። እንደሱ በጣም ብዙናት። ሰው ምንድን ነው መሰለህ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው እንድምነጻ ነው መጀመሪያ እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ። የመናገሩ ነገር የሚያስተዳደሩ ነገር ግን እኔ የተነሳውበት ዓላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር ይችላሉ እንዲሁ ህይወታቸውን ባልቀይር እንዲ ደቂቃቸውን እችን እኔ ላዳመቱበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያ የምትነሳ ሁሉ ጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋና ካለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው ቀየርሽው፣ ጥሩ ተሰማኝ፣ ተነሳሳው የሚል ነገር ካለ ትኩረት ይዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶ ነው። ዘጠና ስምንት ፐርሰንት ማለት ይችላለው፣ በጣም መልካም አስቴቶች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪማች፣ ሁሉም ላይ አለው፣ ሊንክዲን፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ከክባክ ላይ ማለው እና፣ በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮ ብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ። ግን አይ ቲንክ ከሁሉም የሚበልጥብኝ ምንድን ነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞር ያበረታቱኛል። ምን ያህል ህይወታቸው እንደተቀየረ፣ ምን ያህል ለውጥ እንዳመጡ፣ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደረገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደረገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው። አስታውሳቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የሚሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ ያው ዶንት ኖ እሱ ከሆነ እና

በጣም ነው እና ማጆሪቲው መልካም አስተያየት ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልዕክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ውስጥ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል፣ አለን። ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አለን። እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል። ስጥፋለ እዛ ጋር የምንለያይ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም፣ ማለት በአብዛኛው ጊዜ አንተን የጠየኩት አስተማሪ አይደለም። በሚለው ያዘው አይደለም ማለቴ ማጥናትም አለብህ አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥነት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ፣ አስተማሪው ያለውን ልታስታውስ ትችላለህ። አንዳንዶች እንደዚያ አድርጎ ጎበዝ ናቸው፣ ግን እስከ መጨረሻው አያዛለቅም። በጣም ልሶች አውቃለሁ እንደሱ ለምን? የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ። አንተ ሌላ ነገር ተጨማሪ ማንበብ አለብህ። የሚሰጥን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆኑ። ልክ ነኝ? የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስላስገባ አንድ ኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃሉ፣ የሚጠይቁኝ ሰዎች እንዲና ልልህ የፈለኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው። ሰው ምን ጥያቄ መልሳለሁ በትክክላዊ ሰው ትምህርት ላይ የራስ ጥረት ሲካከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልዕክት ትምህርት። በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ በትክክል ላይ ገብቼ ሳስተምር ስትራቴጂዎችን አስተምራለሁ። ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮ ቢሆን በተቻለ እሱንም ለማስገባት እሞክራለሁ እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማር ነው እና ትምህርቱን ወስደ ምን ማድረግ አለብን ለውጥ ለመምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የሚታመጣው። ምንም ይሁን የትምህርት ቤት ትምህርት ቢሆን ይሄ ማነቃቂያ መልዕክት ሚሆን ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለእኔ ሰማ የሆነች አንድ ደቂቃ ምናምኖች፣ እና ለምን ቁጭ ብለሃል ላይ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ፣ ባለህ ነገር ባለህ አቅም። ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ ወደ ህልም ሊያስኬድ የሚችል ነገር ትንሿን አድምጃ አንድ ስተድ የምታስኬድህን ነገር እዛች ላይ ማረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔም ደግሞ በጣም አመሰግናለሁ ሀብታሙ ስለጋበዝከኝ። ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁን በጣም ነው የማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሚሪያም ቻናል ነው የሚባለው ቻናሌ ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠናም ከፈለጋችሁ ከኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምትችሉ ልጠይቁኝ ትችላላችሁ። በጣም አመሰግናለን። no Come am ኢትዮጵያ በማደጎ የተወሰደች የ12 ዓመት ሕፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነጻም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከመቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው የሚናገ ይነግራሉ። የድርጅቱን መስራች ኤሊኖር አንጀሊተስን እና ልጇን ሌላ አንጀሊተስን ያነጋግረቻቸው ስመኝ ሸቆየናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያ እና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው፣ ሌይላ አንጀሊተስ። ሌይላን ለመጀመሪያ ጊዜ ተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለህ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone yes, around the world. I'm እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ፣ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች። It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in? በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት አመት ጊዜ ውስጥ ኤልኖርና ሌላ አንድ መቶ አምስት ሺህ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎችን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉ ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደ እኔ የመጓዝ ዕድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋም ነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ ድር ቢያ ብር አንበሳ ያስር ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው፣ ኤልያስ አስማሪ ደግሞ በቅንብሩ፣ እስካሁን ድረስ አብረናችሁ ነበርን። መልካም ሳምንት ይሁንላችሁ። ደናደሩ ፍርሃት ፍርሃት ይለኛል። ካረግ እንዚ ሉኝ እብደት ነው እንደው ምን ይሻለኛል? ሳሳ ሳይተው ልቤ I'm be little back.